بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ودنا يتكبرات شو بيا السلام عليكم ورحمة الله وبركاته يه يا أصول الثلاثة تنتاني سيهون بألفو كفلوست عندما بيا عندما نتب عند وساني أسفل لاجنتون آيتان نبر يه እሱል ተላታ ሶስቱ መሰረታዊ ጽንሰ ሃሳብ ማንም ሙስሊም ሊያውቀውና ሊረዳው የሚገባው ነጥብ። መግቢያ ላይ በተወሰነ መልኩ እውቀት በጣም አስፈላጊ እንደሆነ ይህ እውቀት ማንም ሰው እንደሌሎች ዕባዳዎች ይህንንም እውቀት ሊያውቅና ሊገነዘብ እንደሚገባ ተመልክተን ነበረ። ባለፈው ፕሮግራም ውስጥ ስለ ማዕሪፈቱላህ ከነዚህ እውቀት ማለት ነው። የመጀመሪያውን ነጥብ በተወሰነ መልኩ አንስተን ነበረ። እሱም አላህን Subhanahu Wa Ta'ala ማወቅ የሚለው ማለት ነው አንድ ሰው እንዴት ነው ጌታውን ፈጣሪውን ማወቅ የሚችለው በመጀመሪያ በምልክቶቹ ነው የሚያውቀው በአያቲሂ ይህ እንግዲህ ቀንና ለሊትን ለምሳሌ ብንመለከት የአላህ Subhanahu Wa Ta'ala ፍጡር ናቸው እነኚህ ምልክቶች በማየት አላህን ጌታውን ማወቅ ይችላል ማለት ነው እንዲሁ ደግሞ ወመኽሉቃቲሂ የእሱን ፍጥረታት ፍጡሮቹን በማየት ማለት ነው። ለምሳሌ አላህ ሱብሓነሁ ወተዓላ ፀሐይን ፈጠረ፣ እንዲሁ ደግሞ ጨረቃን። ይሄ የእሱ ፍጥረታት ናቸው፣ እንዲሁ ሌሎቹ ነገራቶች። ይህንን በማስተንተን ይህንን በማየት ፈጣሪውን ያውቃል አንድ ሰው ማለት ነው። ምናልባት እኒህ ከውንያ የሆኑ በአይናችን የምናያቸው ምልክቶች አላህ ሱብሓነሁ ወተዓላ የፈጠራቸው ነገራቶች አላህን እናውቅበታለን። እንዲሁ ደግሞ አያት ቁርኣንያ አላ ስብ በተከበረው ቃል በቁርአን እሱ ልናውቅ እንችላለን ማለት ነው። አንድ ሰው ቁርአንን ሲቀራ ሲያነብ ስለ አላ ስብሓንሁ ወተላ በትንታኔ ያ ቃል በዝርዝር ይረዳል ማለት ነው። አላ ስብሓ ሰማይና ምድርን መፍጠሩን እሱ ሰማይን እንደዚህ ዘርግቶት የለምንም ሰሱ ማለት ነው ዘርግቶት መስራቱ እንዲሁ ደግሞ የምድር እንዲሁ ዘርግቶልን እንድንኖርበት ያደረገልን እንዲሁ አላህ ስብሃነሁ ወተዓላ ሚያኖር የሚያኖር የሚገል መሆኑን አላህ ስብሃነሁ ወተዓላ ማንኛውም ነገር ላይ ቻይ መሆኑን አላህ ስብሃነሁ ወተዓላ እጅግ አዛኝና ሩህሩህ መሆኑን ቁርአን ያስተምረናል ማለት ነው። አንድ ሰው ቁርአንን ካነበበ ከተማረ፣ ካዳመጠ ይህንን ነገራቶችን ሊያውቅ ይችላል ማለት ነው። እነኚህ ሁላ ነገራቶችን እንዲሁ እኛ ቆጥረን ማንደርስባቸውን ጸጋዎች አላህ ስብሃነሁ ወተዓላ ወኢን ተዑዱ ኒዕመተላሂ ላ አላህ የዋልላችሁን ጸጋ ብትቆጥሩ አደርሱበትን ብለዋል። አላህ ስብሐንሁ ወተዓላ ማንኛውም እኛ ላይ የዋልልን ጸጋ ከሱ የመጣ ነው ማለት ነው። አላህ ስብሐንሁ ወተዓላ ከምንም ካልሆነ ነገር ፈጠረን፣ እንዲሁ ደግሞ ከሲሳዩ ለገሰን። አንድ ሰው ቁርኣንን ከተረዳ ስለ አላህ ስብሐንሁ ወተዓላ ጥርት ያለ ማብራሪያና ስለ ሱ በደንብ ማወቅ ይችላል ማለት ነው። እንዲሁ ስሞቹን ማወቅ ይችላል፣ ባህሪዎቹን ሊያውቅ ይችላል። እንዲሁ ደግሞ በተዛማጅ ማለት ነው። አንዳንድ የአላህ ስብሐነሁ ወተዓላ ፍጥረታቶችን የሚያይ ከሆነሳ ሳ አላህ የፈጠራቸውን ነገሮች ይሄንን ነገራቶችን የሚያይ ከሆነም እንዲሁ አላህን ማወቅ ይችላል ማለት ነው። አላህ ስብሐነሁ ወተዓላ ነገራቶችን አገራለን። ምድርን እንድንሄድበት፣ ባህርን እንዲሁም እንድንሄድበት አገራለን። አሁን እንደውም በፕሌን በኤርፕሌን እየሄድን ከአንድ ሀገር ወደ አንድ ሀገር በተወሰነ ሰዓት ውስጥ በተወሰነ ደቂቃዎች ውስጥ መድረስ እንችላለን ማለት ነው። ይህን ሁላ አገራለን። ይሄ አላህ ስብሓነ ወተዓላ የምናውቅበት የእሱን ከውን ይሄ እንግዲህ ፍጡራቶችን አይተን እሱን የምናውቅበትና የምንረዳበት ነው ማለት ነው። በዚህ አይነት መልኩ አላህን እናውቃለን ማለት ነው። ሌላው ደግሞ ቀጥሎ ምንድን ነው የሚለው ወማዕሪፈቱ ነቢይ። ይሄ እውቀት ብሎ ማለት ሁለተኛው ነቢዩን ማወቅ ነው። የእሱን የአላህን ስብሓነ ወተዓላ መልእክተኛን ማወቅ ነው። ይሄ ስንል ምንድን ነው? እሱ ማንነው ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሙሐመድ ነው ማለት ነው። ሙበሊግ ዐንላህ ዐዘወጀል ከአላህ ስብሃነሁ ወተዓላ መልእክትን የሚያደርስ ማለት ነው። ወደኛ ሰው ልጆች የሚያደርስልን ከአላህና ሰዎች መካከል ሆነው ከአላህ ስብሃነሁ ወተዓላ መልእክቱን በጅብሪል አማካኝነት ተቀብለው ወደ ሰው ልጆች የሚያደርስ እሱን ማወቅ ማለት ነው። እሱም መልእክቱን እንዳደረሰልን እሱን የግድ ማወቅ አለብን ማለት ነው። ማን ነው እሱ የሚለውን እንዲሁ ነሰቡ ጎሳው ማን ነው ምንድን ነው ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ስንል እርሳቸው ማን ናቸው ሀገራቸው የት ነው ምንድን ነው ይዞልን የመጣው ለሰው ልጆች ያበረከተው ነገር ምንድን ነው እንዲሁ ዋሕይ እንዴት ጀመረ እንግዲህ ከአላህ ስብሓነሁ ወተዓላ የተሰጠው ትእዛዝ በመመልኩ ጀመረ የሚለውንም እንዲሁ ወደ ዳዕዋ እንዴት ገባ ነቢዩ ሰለላሁ አለይሂ ወሰለም ዳዕዋ ላይ እንዴት ነበረ በምን መልኩ ነበር ሲጣሩ የነበሩት? መካ ላይ የነበረው ሁኔታ፣ መዲና ላይ ደግሞ ሂጅራ ከተሰደዱ በኋላ የነበረው ህይወታቸው፣ ዳዕዋ ሁኔታቸው ምን ነበር የሚለውን ስለ እሳቸው ሲራ፣ የህይወት አናኗራቸው እንዲሁ ደግሞ ሲራቸውን ማወቅ ያስፈልጋል ማለት ነው። በአጭሩም ቢሆን ማለት ነው። አረሱሉ ሰለላሁ ዓለይሂ ወሰለም እሱ ማን ነው? ሙሐመድ እብን አብደላህ እብን አብዱል ሙጠሊብ እስከ መጨረሻው ድረስ የእሱ አባት አያት እያለ ይቀጥላል። ከቁረይሽ ነው ሙሐመድ ሰለላሁ ዓለይህ ወሰለም ኢላ አኽር ነሰብ እስከ መጨረሻው ጎሳው ድረስ ብናውቅ በጣም አስፈላጊ ነገር ነው ማለት ነው። እስከ ኢብራሂም ዓለይሂ ሰላቱ ወሰላም የሚደርስ ጎሳ አለ። እንዴት ነበር የኖረው ሳይላክ በፊት በልጅነቱ በመመልኩ ነበር ያደገው ነቢዩ ሰለላሁ ዓለይህ ወሰለም? ከዛ በኋላ ብዒታው ተልእኮሳ እንዴት ነበር ይመጣለት ዋሕዩ እንዴት ነበር ይወረደለት ከዛ በኋላ ነቢዩ ስለ ሰለም ከተላከ በኋላ ምን ምንድን ያደረገው በምን መልኩ ነው ሰው ልጆች ነ ወደ ሐቅ ወደ አንድ አላህ ሲጣራ የነበረው። ይህንን እንግዲህ ማንኛውም ሙስሊም ሊያውቀው ይገባል ማለት ነው። ይህንን እውቀት ማንኛውም ሙስሊም ሊስተው አይገባም። ሁሉም ሰው ባገኘው አጋጣሚ ይህንን ነገር መረዳትና ማወቅ ግድ ይለዋል ማለት ነው። ይህንን እንግዲህ ነቢያችንን ስ ሰለም እንወዳለን፣ እንከተላቸዋለን የምንል ከሆነ እርሳቸውን ማወቅ አለብን ማለት ነው። እርሳቸውን ማና ከሆነማ ማና ቆን ሰው እንዴት ነው የምንከተለው? ስለዚህ የግድ መከተል አለብን ማለት ነው። እንዲሁ ቀጥለው ኪታቡ ምን ይላል? ወማዕሪፈቱ ዲንል ኢስላም፣ የእስልምናን ሃይማኖት ማወቅ፣ እምነትን ማወቅ እንደዚህ ስንል መማለታችን ነው። ይሄ እንግዲህ የረሱል ሰለላሁ ዓለይሂ ወሰለም የነቢዩ ሙሐመድ እንዲሁ ደግሞ የሌሎች መልእክተኞች ዲን ነው ማለት ነው። ይሄ ሃይማኖት ይህንን ሃይማኖት ማወቅ አለብን። إن <applause> قد الله سبحانه وتعالى لما وقع هذا الزن عنده لسه بلو نقر مهونونه لذين يتفلقنا ولذين عنده نفتر يتدرقنا ومالتنا إن أمنات أسلمنا ما وقع اللبن إيه أسلمنا يهلهم أنبياء وش يهلهم ملك تنيوش هاي ما نتنا كآدم عليه الصلاة والسلام نوح عليه الصلاة والسلام سلاكو إبراهيم عليه الصلاة والسلام سليمان عيسى موسى ليلو تشنو مالتنا ነብዩ ሙሐመድ ሰለሰለም ሌሎቹ አላህ ሱብሓነሁ ወተዓላ ወደ 5 የሚደርሱ ቁርአን ላይ ጠቅሶልናል ስማቸውን ማለት ነው። ከነታሪካቸው በተወሰነ መልኩ እንዲሁ ሌሎች ቦታዎች ላይ ነብዩ ሰለሰለም በሐዲስ ውስጥ የተናገሩ አሉ። ቁጥራቸውን አላህ እንጂ ማንም አያውቅም። በጣም ብዙ በርካቶች ናቸው ማለት ነው። እነዚህን መልእክተኞች ሁሉም ሃይማኖታቸው ምንድን ነው? ይሄ እስልምና ነበር ማለት ነው። እንጂ ነብዩ ሙሐመድ ሰለሰለም አይደለም ያመጡት ይሄ ሚስኮንሰፕሽን ነው። ይሄ ነብዩ ሰለሰለም የመጨረሻና ደምደመያ መልእክተኛ ናቸው እንጂ እርሳቸው እስልምና እንደ አዲስ ያመጡት ነገር አይደለም ማለት ነው። ማንኛውም መልእክተኛን የተከተለ ሰው ሙስሊም ልንለው እንችላለን። ይሄ እንግዲህ ማዕና ልአም ነው፣ በአጠቃላይ ስንል ነው የሁሉም መልእክተኞች ሃይማኖት ነው። ኢስላም ስንል ትርጉሙ ወ ልእስትስላሙ ሊላሂ ብተውሒድ ለአላህ ስብሓንሁ ወተዓላ በብቸኝነት እሱን በማምለክ እሱን ለመገዛት በብቸኝነት እሱን ብቻ መታዘዝ ነው ወልእንቀያዱ ለሁ ቢጣዓ ወልኹሉሱ ሚነሽርኪ ወአህሊ እሱን እሺ በማለት አላህን ስብሓነሁ ወተዓላ የእሱን ሃይማኖት በመከተል እሱን በመታዘዝ እሱ ወደሚያዘን ነገር በመሄድ እሱ ከሚከለክለን ነገር በመቆጠብ እንዲሁ ደግሞ ራሱንና ቤተሰቦቹን ከሽርክ ያኒ የተውሂድ ተቃራኒ ከዚህም ራሱን ማጥራት ነፃ ማድረግ መቻል አለበት ማለት ነው። በዚህ አይነት መልኩ ነው አላህን ስብሓነሁ ወተዓላ የምንገዛው የእስልምናውን የምንከተለው ማለት ነው። نقدر جن أسلم النان بس بيش على الملك ليه بن ملكة لا بن ملكت فهو الذي بعث الله به نبيه الله سبحانه وتعالى نبي محمد صلى الله عليه وسلم يلا كبت حمانة مالتنا كسو كنبيه صلى الله عليه وسلم تلقوه على ليلة الله دين اللهم الله زن تكبر النتي يا الله دين مالتنا يا نبيه صلى الله عليه وسلم يا متولينا دين إنجيل مالتنا والإسلام إسلام دم يتوقع يا نبيه صلى الله عليه وسلم تزازم بمكة الله يهوننا عند يهودي لمثاله وإذا جمو كريستيان أنا مسلم نجبل مسلم هذا لا مسلم أنا لو وإذا جمو نصراني كريستيانو مسلم نجبل مسلم لأنه أي أي مالتنا كان النبي صلى الله عليه وسلم تلقوا على ليه وش مالك تنيو تنو كان بيعمل باتشوا محمد صلى الله عليه وسلم من حماه وتقبلوا رسالتهم فلق ما يكتل كونا مسلم لأنه لو أنشل مالتنا أن النبي صلى الله عليه وسلم سيقتل مسلم بجراش من لونه جرار فالإسلام بعد بئسة النبي صلى الله عليه وسلم النبي صلى الله عليه وسلم كتلا كبوها لا اسلم النانا إيه اسلم النانا اللبن الله سبحانه وتعالى قرآن الله من لنا قل إن كنتم تحبون الله بلا شو نبي محمد هوي أنت نبي هوي بلا شو إن كنتم تحبون الله الله نم تودوك هنا يعني إني الله نرد الله نقز إن متلوك هنا فاتبعوني يحببكم الله أنا إنت كتلوني للنبي صلى الله عليه وسلم أنا إنت كتلوني يحببكم الله الله سبحانه وتعالى يودات شوالي لأنا. ስለዚህ እኛ አላህን የምንወድ ከሆነ ማንኛውም ሰው ማለት ነው፣ አላህን ፈጣሪን አንድ አምላክን አመልክ አለው የሚል ከሆነ ነቢዩን ሰለላሁ ወሰለም መከተል መቻል አለበት ማለት ነው። እንዲሁ አላህ ስብሓነ ወተዓላ ኢነ ዲና ዐንደላህ አልእስላም አበቃ። አላህ ቁርአን ላይ በግልጽ ቋንቋ ምንድን ያለው ሃይማኖት አላህ ዘንድ ፈጣሪያችሁ አምላካችሁ ዘንድ እስልምና ነው ሃይማኖት ብሎ ማለት አለ አላህ ስብሓነ ወተዓላ። ይሄ በአጠቃላይ እንዲሁ ደግሞ ለየት ባለ መልኩ የእስልምናን ሁኔታ በሚመለከት ነው ስለ ሃይማኖቱ إيهنن <مناك> دقم من ناقو من دنو ما الله سبحانه وتعالى كاوكن يا يعني نبي صلى الله عليه وسلم رساتشون هنيتا كاوكن عنده ويا إسلام النان حيمان وتكاوكن بأم ملكونا بالأدلة إلى الشيخو بأم أسرجا عنده وعد اللهم مالتنا عنده ورساتشو سلالو إكالي سلالة سلالة رلم إنما هو بالأدلة بأم أسرجانا السنة أدلة من رجعون كن من نصدو كالقرآن عنده من السنة كان نبي صلى الله عليه وسلم حديث وجمالتنا كزيه وسدنو መረጃዎችን ከዛ በኋላ የምናምንበት ማለት ነው። እብኑል ቀይም ረሂመሁላህ ምንድነው ፊልካፊያ ሻፊያ የሚለው ኪታብ ውስጥ አልኢልሙ ቃለላሃ ቃለ ረሱሉሁ ኢልም ብሎ ማለት እውቀት ስንል ይህንን መረጃ የምናገኝበት ማለት ነው። አላህ እንደዚህ አለ፣ ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ፣ እንዲሁ ሰቦች ዘገቡ። ምክንያቱም እነሱ አዋቂዎች ናቸውና ከኛ በላይ እርሳቸው ነቢያችን ሰለም ስለሚከተሉ እንዲሁ ቁርአን እዛው ባሉበት ህይወት ላይ ነቢው ሰለም ላይ ሲወርድ እየቀሩባቸው እንዲሁ እርሳቸው ንግግርን የሚከተሉና በደንብ የሚያውቁ እነሱ ናቸው። ስለዚህ አላህ እንዲህ አለ ረሱሉ ሰ ሰለም እንዲህ አሉ ከተባለ ከዚህ ነው የምነስዱ ማለት ነው። እውቀት ብሎ ማለት ይሄ ነው የእስልምና እውቀት ብሎ ማለት ነው ከአላህ ኪታብ ቁርአንና ከነቢዩ ሰለም ሐዲቶች ማለት ነው። ሌሎች ደግሞ ዑለማዎች መጽሐፍቶችን ለምሳሌ ሊጽፉ ይችላሉ። ይሄ እንግዲህ ሸርህ ይባላል። ወይ ደግሞ አንድን ነገር ግልጽ ለማድረግ የሚጠቀሙበት መጽሐፍ ማለት ነው። የአላህን ስብሓነሁ ወተዓላ ቃልና የነቢዩን የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችን ለማበራራት የሚጠቀሙበት መጽሐፍ ነው ማለት ነው እንጂ ዋናው መሰረታዊ ትልቁ መረጃ ከየት ነው? ከቁርአንና ከሐዲስ ነው ማለት ነው። ምናልባት አንዳንድ ሰዎች ሲጽፉ ምናልባት ሊሳሳቱ ይችላሉ። የነሱን የሼኾቹን፣ ወይ ደግሞ የትላልቅ ዓሊሞቹን ቢሆኑ የእነሱን ቃል እንደ ትልቅ ቁርአንን ትተን ወይ ደግሞ የነቢዩ ስ ሰለም ትተን የእነሱን አይደለም የምንከተለው ማለት ነው። የእነሱን የምንከተለው ከቁርአንና ከሀዲት ጋር የሚሄድ ከሆነ ማለት ነው። ምናልባት ሰው ልጆች ስለሆኑ ሊሳሳቱ ይችላሉ ማለት ነው። ነገር ግን እነሱ ጥንቃቄ አድርጎ ዓሊሞች፣ ሸይኾች መጽሐፎችን ሲጽፉ ከቁርአንና ከሐዲት መሰረታዊ የሆኑ ነገራቶችን እየወሰዱ ቢያብራሩ ግን በጣም ጠቃሚ ስለሆነ ይህንን ልንጠቀምበት ይገባል ማለት ነው። መረጃ ስንል የዑለማ ቃል አይደለም። መረጃ ስንል ከቁርአንና ከሐዲስ ነው ማለት ነው። ይሄ መስአላ እንግዲህ ይሄ ወሳኝ ነጥብ ከቁርአንና ከሐዲስ መሰረቱ አቂዳ የሆነ ነገር ስለሆነ ከቁርአንና ከሐዲስ የምንወስደው ሊሆን ይገባል ማለት ነው። ሌላው መሰረታዊ የሱረቱ ለዐስር ታን የሚያስቀምጥልን ምንድነው? አልዓመሉ ቢሂ ዕውቀት አወቀ በዚያነት መልኩ ያላህ ሱብሓነሁ ወተዓላ እንዲሁ የዲኑን የነቢዩን ሰላሰለም ብል አድላ ከነ መረጃው አወቀ። ከዛ አስቀጥሎ ምንድነው አልዓመሉ ብሂ በዚህ መስራት ባወቀው እውቀት መስራት ማለት ነው። መተግበር ሊያነው አንድ ሰው እውቀቱን ብቻ አውቀው ዝም ማለት አይገባም ወይ ደግሞ ዝም ብሎ ሊኖር አይገባም ማለት ነው። አይቻልም። ምን ማድረግ አለበት? በዛ ባወቀው እውቀት መስራት፣ መተግበር መቻል አለበት። ያ እውቀት ያለ ስራ ከሆነ ምንም ዋጋ የለውም ማለት ነው። እንዲሁ መረጃ ይሆንበታል ስለዚህ ያ እውቀት ወደ ስራ ሲተገበር ነው የሚያምርበት ማለት ነው። እውቀቱም ጠቃሚ አይሆንም ስራ እስኪሰራለት ድረስ ስራ ከሱ ጋር እስካልሆነ ድረስ ማለት ነው። ነገር ግን እውቀቱን አውቆ ከሆነሳ የማይሰራ ከሆነ ይሄ አላህ ስብሓነተዓላ ቁጣ የሚወርድበት ነው ማለት ነው። ይሄ የተሳሳተ መንገድ ነው ማለት ነው። ይሄ እውቀትን አውቆ ያልተማረ ሰው ቀብር ውስጥም እንዲሁ የዮም አልቂያማም او أوكو يهال سرابت يهال تجبّر مالتنو نقم بآخرة مسك أيبات يهون البازي هوني مالتنو النبي ياتشن صلى الله عليه وسلم حديث ستاك إن من أول إن من أول من تسعر بهم النار يوم القيامة عالم لم يعمل بعلمه مجمرة يوم القيامة أساتي ميازبت ميكاد أتلبت مجمرة يهونو من دنو يوم القيامة مالتنو ያ ትንሳኤ ቀን መጀመሪያ እንጂ መጨረሻ ያሌለው ዓለም ስንገባ ማለት ነው። አሊሙን አዋቂ ሆነው ባወቀው እውቀት ያልሰራ ማለት ነው። አላህ ስብሓነ ወተዓላም ቁርአን ውስጥ ተናግሯል። መማንሰራው ነገር ዝም ብለን እውቀቱን ብቻ መያዝ እንዳሌለብን ነቢያችን ሰለም በዚህ ሀዲስም ይኸው እንግዲህ አስፈሪ ነገር እንዳለ ተናግረውናል ማለት ነው። እውቀት ስንል ከስራ ጋር የተያያዘ ነው ስራ ካሌለ ስራ ከሱ ጋር ካልሄደ ምንም ዋጋ የለውም ማለት ነው። ስራ የእውቀት ፍሬ ነው። እውቀትን ካወቀ አንድ ሰው ፍሬው ምንድን ነው? እውቀት ነው። ከዛ ወደ ተግባር ይሄዳል ማለት ነው። ፈዒልሙም ቢላ ዓመል እውቀት ካለው አንድ ሰው ስራ ካሌለው ልክ እንደ ዛፍ ነው ማለት ነው። ፍሬ ያሌለው ዛፍ ዝም ብለው ፍሬ ማያፈራ ዝምብለው ሚቆም ዛፍ ማለት ነው። እውቀት አለው ምንም ስራ የለውም ምንም ፋይዳ ያሌለው ማለት ነው። ከማ አመላ ልዓመላ ብዱን ዕልሚን እንዲሁ ደግሞ በተቃራኒውም አንድ ስራ ወይ ደግሞ ተግባር ያለ እውቀት ምንም ጥቅም እንዳሌለው ማለት ነው። ጥሜት ነው የሚሆነው አንድ ሰው ሳያውቅ ሳይረዳ ስራ የሚሰራ ከሆነ ይህም ጥሜት ነው ማለት ነው። እንዲሁ ደግሞ ያ ሰው ላይ ተዓብ ነው የሚሆንበት፣ ድካም ብቻ ነው፣ ልፋት ብቻ ነው የሚሆንበት ምንም ከዛ ስራ ምንም ተጠቃሚ አይሆንም ማለት ነው። ምክንያቱም እውቀት ላይ የተመሰረተ አይደለም ማለት ነው ስራው። ነቢዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት መን አሚለ አመለን ለይሰ ዓለይህ አምሩና ፈወረድ። ማንኛውም ሰው አንድን ስራ የሰራ አንድን ተግባር የተገበረ ያደረገ በዚህ ሃይማኖት ውስጥ እያለ ማለት ነው። ፈወረድ ምንም እሱ ላይ ተመላሽ ነው ተቀባይነት የለውም ይላሉ ነቢያችን ሰላ ለም። ስለዚህ እስልምና ውስጥ ያለውን እውቀት ሳይቀስም ዝም ብለው የሚያደርገው ነገር ምንም ተቀባይነት የለውም ማለት ነው። ወሊሃዛ ነቅራ ፊ ሱራት አልፋትሓ ሁሌም በተደጋጋሚ ሰላት ውስጥ በሁሉም ረከዓ ውስጥ ምንቀረው ያቺ በሷ እንጂ ሰላት ተቀባይነት ያል ለው ፋቲ ሱረት ፋትሓ እንደጋግመን እንቀራለን። እዛ ውስጥ ምንድነው የምንቀራው? እህድና ስራጣ አልሙስተቂም ጌታይ ሆይ አላህ ሆይ ወደ ቀጥተኛው መንገድ ምራኝ የሚለውም በተደጋጋሚ አላህን እንለምናለን ማለት ነው። ሱረቱል ፋቲሃ ውስጥ ሲራጠለዚነ አንዓምተ ዓለይሂም፣ ያ መንገድ ምንድን ነው? ያ በነዚያ በነርሱ በጎ የዋልክላቸው መንገድ። አንዓምተ ዓለይሂም ገይሪል መግዱብ ዓለይሂም፣ እንዲሁ እነዛ እነዛ ያልተቆጣባቸው መንገድ ያልሆነ። ወለዷሊን፣ እንዲሁ ደግሞ እነዛ ያልተሳሳቱትም ወይ ደሞ ያልጠመሙት መንገድ፣ ቀጥተኛ የሆነ መንገድ ምራን የሚለውን በተደጋጋሚ እንቀራለን። ይሄ ምንድነው? አላህ ስብሓነሁ ወተዓላ እነዛ የሚሰሩ ያለ እውቀት የሚሰሩትን ምንድን ያላቸው አሊን አላቸው። የተሳሳቱ የጠመሙ ማለት ነው፣ መንገድ የሳቱ ሳያውቁ ስራ የሚሰሩ ማለት ነው። ነገር ግን እነዛ የሚያውቁት እሳ ተቃራኒው ወለ ያለሙን ወላ ያመሉን ያውቃሉ፣ ነገር ግን አይሰሩም አይተገብሩም። ሐቁን ያዩታል አይከተሉትም። እነዚህ አላህ ስብሓነሁ ወተዓላ የተቆጣባቸው ናቸው ማለት ነው። ስለዚህ ራሳችንን ጥንቃቄ ማድረግ አለብን። ከዚህ ውስጥ ራሳችንን መገምገም አለብን። እንደዚህ አይነት ነገራቶች ውስጥ እንዳንገባ ይሄንን በማስተንተን ወደ ቀጥተኛው መንገድ አላህ ሱብሓነሁ ወተዓላ እንዲመራን በሰራነው ስራ በተግባር የምናሳይ አላህ ሱብሓነሁ ወተዓላ ያድርገን። በቀጣይ ደግሞ የምንመለከት እንዲሁ ሼኻችን መጻፉ ላይ ያስቀመጠው ሶስተኛው ነጥብ ምንድነው ሱረቱል አስር ያስቀመጠችው ማለት ነው። አዳዕወቱ ኢለይህ ወደዚህ ነገር መጣራት አንድ ሰው ካወቀ እንዲሁ ከተገበረ ሶስተኛው ስቴፕ ምንድነው? ነው ወደሱ መጣራት አለበት ነው የሚሉት። አንድ ሰው አዋቂ ሆኖ ስራውን ብቻ ሰርቶ ለብቻው ብቻ ቤት ውስጥ መቀመጥ ይሄ አይፈቀድለትም። አይሆንም ማለት ነው፣ በቂ አይደለም ማለት ነው። ይህን ያወቀውን ነገር ከሰራበት በኋላ ሌሎችን ማስተማር፣ ሌሎችን ወደሱ መጥራት ያስፈልጋል። ወደ አላህ ስብሐነሁ ወተዓላ መጣራት አለበት ማለት ነው። ራሱንም ይጠቅማል በዚህ ጊዜ ሌሎቹንም ይጠቅማል ማለት ነው። ይሄ ዒልም አማና ነው። እኛ ላይ የተጣለ አማና ነው ማለት ነው። ይህንን ነገር አላህ ስብሓነ ወተዓላ መርጦን አሳውቆናል። ካሳውቀን በኋላ ተገበር ነው። ራሳችን ጋር ብቻ የሚቀር ነገር መሆን የለበትም። ለሌሎች አሳልፈን መስጠት መቻል አለብን ማለት ነው። ሰዎች ይህንን እውቀት ይፈልጉታል። ይህንን እኛ ያወቅነውን እውቀት ይፈልጉታል። ስንተገብረው ከተገበር ተግባር ላይ ከዋልነው በኋላ ሌሎቹን ማስተማር ይጠበቅብናል ማለት ነው ለሌሎች ማድረስ እንዲሁ ደግሞ ግልጽ ማድረግ፣ ሰዎችን ወደሱ መጣራት፣ ወደዚህ ኸይር መጣራት። ምክንያቱም ይሄ አላህ ሱብሓነሁ ወተዓላ ነው ያሳውቀን። ስለዚህ ለኛ ላይ ብቻ የተሰጠ ነገር አይደለም፣ ለኛ የተሰጠ ሲሳይ ብቻ አይደለም። ለሌሎቹም እንዲሆን ተደርጎ ነው ማለት ነው። ሌሎቹን ከዚህ እንዳይጠቀሙ መከልከል የለብንም ማለት ነው። በላ ቡደ እኛ ላይ የሚሆንብን ምንድነው ግዴታ የሚሆንብን ማድረሱ ነው ማለት ነው። ለሰዎቹም ግልጽ ማድረግ አላህ ስብሓነሁ ወተዓላ ቁርአን ውስጥ አትደብቁ እውቀትን። አላህ ስብሓነሁ ወተዓላ ያስተማራችሁን ያወቃችሁን እውቀት አትደብቁ ይላል። አላህ ስብሓነሁ ወተዓላ ግልጽ አድርጉ፣ ለሰው ንገሩ ይላል። ይሄ እንግዲህ አላህ ስብሓነሁ ወተዓላ ለአዋቂዎች የሰጠው አማና ነው ማለት ነው። ለሰው ልጆች ግልጽ እንዲያደርጉ፣ ኸይርን መልካም ነገራቶችን ለሰዎች እንዲያካፍሉ፣ ሰዎችን ከጭለማ አውጥቶ ወደ ብርሃን እንዲያወጧቸው፣ ወደ እውቀት እንዲያወጧቸው يهي انجدي يملك تنيوش من عليه الصلاة والسلام عنده النسو الميكات تلمالة الله سبحانه وتعالى قرآن استمنال قل هذه سبيلي أدعو إلى الله على بصيرة بل أنتو يا الله ملك تنيوش سبيلي هي من قدينو يتسد أن أدعو إلى الله على بصيرة ودع الله سبحانه وتعالى تأرى له ودع زي خير تأرى ود ودع حق تأرى على بصيرة وقتل أي تمسر تو مالتنا عوقة سرابت كذا ولا يتأرى المالتنا أنا ومن يتبعني راسه من ديه دقمو مكثلو تنم وسبحان الله وما أنا من المشركين الله سبحانه وتعالى راتي جباو أني ك أجاري وش على لهم يميلون نجار مالتنا الله سبحانه وتعالى سلزي ودسو سو من قد إن تأرى حق لاي يعني يعني مرة جالاي بتمسرة ملكو عندنا تأرى يفلق المالتنا ይሄ እንግዲህ የረሱል ሰለላሁ ዓለይሂ ወሰለም መንገድ ነው እሱን የሚከተሉ ማለት ነው። አልዒልሙ ወል አመሉ ወደዕወቱ ኢለላህ አዘወጀል እውቀት ነው። ከዛ በኋላ መተግበር ነው። ከዛ በኋላ ወደ አላህ ስብሃነሁ ወተዓላ መጣራት መቻል አለበት ማለት ነው። ነገር ግን ይህንን አላህ ስብሃነሁ ወተዓላ መጣራትን እየቻለ የሚተው ከሆነ የሚደብቅ ሆነ፣ ይሄ እንግዲህ የውመል ቅያማ እሳት ውስጥ ከሚሰቃዩ አላህ ያደርገዋል ማለት ነው። አላህ ስብሃነሁ ወተዓላ ይጠብቀን። ሌላው ደግሞ አራተኛው ነጥብ አንድ ሰው አወቀ፣ እንዲሁ ደግሞ ተገበረ፣ ከዛ በኋላ ተጣራ፣ ሰዎቹን ወደዛ ነገር ጠራ። አራተኛው ነጥብ ምንድን ነው? አሰብሩ አስብሩ አለል አዛፊ ትዕግስት ሊኖረው ይገባል ማለት ነው። በዚህ በሚጠራው ነገር ላይ ትዕግስተኛ መሆን አለበት። ማንኛው የሚደርስበት ችግር አደጋ፣ ሰብ ሰብር ማድረግ መቻል አለበት ማለት ነው። እንደሚታወቀው አንድ ሰው ወደ መልካም ነገር ሰውን ሲጣራ ከመጥፎ ነገር ሲከለክል ችግሮች ይመጣሉ። ብዙ ፊትናዎች ፊትለፊቱ ይጋረጣሉ ማለት ነው። ከችግር ፈጣሪዎች ይመጣበታል። ረብሻዎች ሊፈጠሩ ይችላሉ። ሰው ሊሰድበው ይችላል። ሊያንቋሾ ይችላል። ብዙ ችግሮች ሊመጡ ይችላሉ በሕይወት ውስጥ ማለት ነው። እነኚህ ነገራቶች ላይ መታገስ መቻል አለበት። ምክንያቱም ብዙ ሰዎች ኸይርን አይፈልጉም። ለሰዎች መልካም ነገርን አይመኙም። ምንድን ነው የሚፈልጉት? ብዙ ሰዎች ሻህዋቸውን ነፍሲያቸውን ፍላጎታቸውን ብቻ ማርካት መፈለግ ይሄም ብቻ ፍላጎታቸውን መከተል ነው ይፈልጉት ማለት ነው። እንዲሁም መሐረማት፣ አላህ ክልክል ያደረጋቸውን ነገራቶች እንደፈለጉ ማንበራጨቅ ይፈልጋሉ ማለት ነው። ይሄ ጠማማ የሆነ ስሜታቸውን ማሳካት ይፈልጋሉ ሰው ልጆች። ነገር ግን አንድ ሰው ወደ አላህ መንገድ ወደ ሐቅኑ፣ ነፍሲያችሁን አትከተሉ ሲል ያኔ ወደ ሌላ ነገር አጸፋ ይጠብቋል ማለት ነው። ችግሮች ሊመጡበት ይችላሉ ማለት ነው። ስለዚህ መቋቋም መቻል አለበት ከነሱ የሚመጣውን ነገር ፊድባክ። ያኔ ሊሰድቡ ትችላሉ፣ ሊያንቋሹ ትችላሉ። ደግሞ ይሄ መጣ ደግሞ እንደዚህ አለ ደግሞ እንደዚ አደረገ ይሄ ደግሞ ዝም ብሎ እብድ ነው ይሄ ሳሂር ነው ብዙ ነገር ሊሉ ይችላሉ ማለት ነው። ይህን ነገር በትዕግስት ማለፍ መቻል አለበት። ዋጅብም የሆነው አንድ ሰው ወደ አላህ ስብሓነሁ ወተዓላ ሲጠራ የአላህን ስብሓነወተዓላ ፊት በመከጀል በሚደርስበት አዛ ሰብር ማድረግ መቻል አለበት፣ እንዲሁ ዳዕዋ ላይ መቀጠል መቻል አለበት ማለት ነው። ይሄ እንግዲህ የነቢያችንን ሰለም ፈለግ መቀጠል መቻል አለበት። ነቢዩ ሙሐመድ ሰለም ኻትሙ አልአንቢያ የመጨረሻና የመደምደመ መልክተኛ የሆኑት ብዙ ችግሮች ደርሶባቸዋል። ወደ አላህ ስብሓነወተዓላ በመጣራታቸው ወደ አንድ አምላክ በመጣራታቸው ብዙ ስቃይን አስተናግደዋል። ነቢዩን ሰለላሁ ዐለይሂ ወሰለም አንተ ድግምተኛ ነህ ብሎታል። አንተ ውሸታም ነህ ብለታል። አንተ መጅኑን እብድ ነህ ብለታል። እንዲሁ ደግሞ ወቃሉ ፊ አቅዋል በጣም ልንሰማው የሚሰቀጥጦ ነገራቶችን ብዙ ነገራቶችን ብለዋል። አላህ ሱብሃነሁ ወተዓላ ቁርአን ላይ ጠቅሶልናል። እንዲሁ ደግሞ በዛም አልተውን በመላሳቸው ብዙ ስቃይ ድርሶበታል። ደብድበውታል። አድምቶታል። ብዙ ደንፈሶታል ነቢዩ ሰለላሁ ዐለይሂ ወሰለም። ይህ እንግዲህ ወደ አላ ላ ኢላሀ ኢለላህ በሉ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም በሉ ስላላቸው ነው ማለት ነው። ይሄ ሁላ ችግር የደረሰባቸው ነቢዩ ሰለላሁ አለይሂ ወሰለም በእሁድ ጦርነት ውስጥ እንዲሁም ሌሎች ጦርነቶች ውስጥም በጣም ተደብድበዋል። ተፈንክተዋል። የሚለብሱት ቆብ ሁላ ተሰብሮባቸዋል። ይሄ ሁላ አደጋ ያደረሰባቸው ለምንድነው? ነው ለአላህ ሱብሃነሁ ወተዓላ ሲጣሩ ወደ ሐቅ ሲጣሩ ማለት ነው ይሄ ሁላ ይሄ ሁላ መከራ ይሄ ሁላ ጭንቅ የደረሰባቸው ወደ አላህ ስብሓነሁ ወተዓላ ስለተጠሩ ነው ማለት ነው። ነገር ግን ነቢዩ ሰለላሁ ዓለይሂ ወሰለም ለዚህ ብሎ ወደ ኋላ አልተመለሱም። ሷብር አደረጉ፣ ቻል አደረጉት፣ ሁሉን ነገር አፍደሉ አልኸልቅ ዓለይህ አሰላቱ ወሰላም። ይሄን ሁላ ችግር ተቋቋሙ ማለት ነው። ስለዚህ አንድ ዳኢ ወደ ሞ ወደ መልካም ነገር የሚጠረሰው በተሻለው መጠን መታገጽ መቻል አለበት፣ ትዕግስተኛ መሆን አለበት ማለት ነው። ሷብር ሊላበስ ይገባል። ሰብር በጣም ወሳኝ ነገር ነው፣ በህይወት ውስጥ ማለት ነው። አላ አላህ ስብሓንሁ ወተአላ ላይ መንገድ ላይ ወደሱ እሱ ሲጣራ ሚደርስበት ችግር ወይ መከራ አላህ ስብሓንሁ ወተአላ ሐሰናቱን ምንዳውን ከፍ ያደርግለታል ማለት ነው። ይህንንም ሊያስብበት ይገባል። ይሄ እንግዲህ በመረጃ ነው። አራቱን እንግዲህ እስካሁን ድረስ አይተናል። አንድ ሰው ማወቅ አለበት፣ ከዛ በኋላ ሊሰራበት ይገባል፣ ከዛ ሊጣራ ይገባል። እንዲሁ ደግሞ تجس تنيا وون على البت إيه أرادته نتأمنه ما لتنو إيه إن نم من دنو يا الله سبحانه وتعالى قال مسّرت مرة جاوا ما الله سبحانه وتعالى قرآن لا من تنشهم تنشوم تلقون مياو مياك أصور عليه سورة العصر لاي ولا عصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر الله سبحانه وتعالى بزج أجر سورة وسط مرة وسط بتأمل سنة أبو تشناس كم تقول إنني أردت ان وَأَنَّهُ هناك من يكون هناك سورة يكون تَتَكَأَلُوَ من يكون قَالَ الْدَلِيلُ يكون إيه هناك من يكون هناك من يكون هناك تعالى يكون الله الرحمن يكون هناك من يكون هناك من يكون هناك من يكون هناك من يكون هناك من يكون هناك أن أردت الله سبحانه وتعالى والعصر بلوال باقي زي الله سبحانه وتعالى باقي زي ما من الله سبحانه وتعالى بفلقو نقر مال الشلال الله بفلقو نقر مال الشلال نقر الناس سوى لجوش مال التفك أدل أقسم الله تعالى بالزمان باقي زي ملوال الله سبحانه وتعالى والوقت جزيلا من التوقع الله سبحانه وتعالى يفتره فطور والله جل وعلا الله سبحانه وتعالى بفلقو نجر ممال يشلال نجر كن فطوروج بسو نجي ممال اي فقد لاچوم مالتنا اسفلاغي مهونو بيگني وفي ايه من آياته سبحانه وتعالى اي ساعاتي وقت يا الله سبحانه وتعالى ملكتنا اياو الله سبحانه وتعالى اس لم يستنتنو لم يسبو يعني وقت لم يفلقو سوچ إيه نجر بتأم وساني نجرنا ولذلك الله سبحانه وتعالى بوز نجروتشن ملو بهتشوال والليل إذا يغشى والضحى والليل إذا سجى ليلو تشم مالتنا الله سبحانه وتعالى قرآن لا يمال من نجراتشن نجروتشالو بقي زي ملال الله سبحانه وتعالى بلاليت ملال ببوز نجر ملال نجر جن سولجوتش كالله تشي نجر ما أي فك أدلة تشوم أي فك أدلة نبي صلى الله عليه وسلم من يلالو من حلف بغير الله فقد كفر أو وأشرك كالله تشي بلال يا يمال سو ونتم كفروا على على لالو صلى الله عليه وسلم عندي ودقمو ويدقمو يعني شرك هذا الكوال الله سبحانه وتعالى لا أجرت هالمالتنا من كان حالفا عندي ودقمو بل إلى حد من الدنيا عند سو ما مالك فلقة فليحلف بالله أو ليصمت بع الله سبحانه وتعالى يمال ويدمو زمي بالمالتنا ይሄ ነው ማለት ነው። መማል ካለበት በአላህ ሱብሃነ ወተዓላ መማል አለበት ወይ ደግሞ አሊያም ዝም ማለት አለበት ማለት ነው። አላህ ሱብሃነ ወተዓላ በጣም አስፈላጊና ወሳኝ ነገር በመሆኑ በጊዜ ምለዋል ማለት ነው። ጊዜ እንደሚታወቀው ሊረዝም ይችላል፣ ሊያጥር ይችላል። ብዙ ነገራቶች አሉ። በጣም የሚገራርሙ ነገራቶች በዚህ ጊዜ ውስጥ እናገኛለን ማለት ነው። ይሄ እንግዲህ የአላህ ሱብሃነ ወተዓላ ችሎታን አላህ ሱብሃነ ወተዓላ ጥራት ይገባው ብዙ ነገራቶችን የሚያስተናግድበት ነገር ነው። በዚህ ጊዜ በጊዜ ውስጥ ሙሲባዎች ይመጣሉ፣ ብዙ ችግሮች ይመጣሉ፣ ኒዕማዎች ይመጣሉ። እንዲሁ ደግሞ ደስ የሚሉ ነገራቶች፣ ሰው ልጆች የሚፈልጋቸው መልካም ነገራቶች ይመጣሉ፣ ኸይሮች ይመጣሉ። ይሄ ሁላ በዚህ ጊዜ ውስጥ ነው ማለት ነው አላህ ስብሓነሁ ወተዓላ የሚያመጣቸው። ወሁወ ለዚ ጀዓለ ሌይለ ወነሓረ ኽልፈ የተዓቀብ። ይሄ አላ ስብሓነሁ ወተዓላ ያ አምላክ ነው ምንድን ያደረገው ለሊትና ቀንን ሚያቃይር ሚያላውጥ ማለት ነው። ይሄ እንግዲህ ለማን ነው ሊመን አራደ የዘከረ አው አራደ ሽኩራ። ይህ እንግዲህ ሚያስተነትንና አላህን ስብሃነ ወተዓላ የሚያመሰግን ለማመስገን የሚፈልግ ማስተንተን የሚፈልግ ለነዚህ አይነት ሰዎች ነው ማለት ነው። አላህ ስብሃነሁ ወተዓላ የእነኝን ቀናቶችን፣ ሌሊቶችን ቀኑንም እያከታተለ የሚያቀያይረው ማለት ነው። ይህ እንግዲህ ሚያስተነትኑ ሰዎች የአላህን ስብሃነ ወተዓላ ያውቁበታል፣ ቀጥተኛውን መንገድ ይመሩበታል ማለት ነው እንደሚታወቀው ለሊትና ቀን አንድ ሰው እጠቀምበታለሁ ካለ በጣም ወሳኝ ወቅት ነው። ለምሳሌ የአላህ ስብሓነወተዓላ ጣዓ ውስጥ ቀንን ለምሳሌ በጾም ሊያሳልፍ ይችላል። ለሊቱን ደግሞ አላህን ስብሓነወተዓላ ሊያመሰግን ሊቆምበት፣ ሊሰግድበት ይጠቀምበታል ማለት ነው። ይሄ መልካም ስራዎችን ልንሰራበት ሁኔታዎቹ የተመቻቹበት ሁኔታ ነው ማለት ነው። كذا <سؤال> الله سبحانه وتعالى بجزء كما له بوالا قتلوا من دنيا له ولا عسر بجزي كما له بوالا هو قوله ان الانسان لفي خسر سو لجوج خسارة, خساره وسط ناتشو ادغا وسط خساره وسط جبتوال الى الله سبحانه وتعالى كل بني ادم يا ادم لجوج معناته عندهم كوسط على وتم الله سبحانه وتعالى يعني نغوصوچون على تام كوسطو ሩእሳ ዋና ዋና የበላይ አዛዦችንም አላወጣም ወይ ሀብታሞችን አላለም ወይ፣ ድሃዎችን አላለም እንዲሁ፣ ወይ ደግሞ ባሪያዎችን አላለም እንዲሁ ደግሞ ነጻ ወጡትንም ሰዎች አላለም፣ ወንድ ሴት አላለም። ሁሉንም ሰዎች በኒ አደም የተባሉት ኪሳራ ውስጥ ናቸው ይላል። በኒ አደም ኪሳራ ውስጥ ናቸው፣ ሀላክ ውስጥ ናቸው። ያኒ ይህን በጣም ወሳኝ ውድ የሆነውን ጊዜ ተዉት ወይ ደግሞ ናቁት። ያኒ አልተጠቀሙበትም ለማለት ነው። አላህ ስብሃነወተዓላ ያኒ ማዕሲያ ውስጥ አላህን ስብሃነወተዓላ ላለመታዘዝ በዚህ ውስጥ አሳልፈዋል ጊዜያቸውን የሚለው ነው። እነሱን የሚጎዳቸው ነገራቶች ውስጥ አሳልፉ ነው። ይህ ወቅት እንግዲህ አንዳንድ ሰዎች ዘንድ ምናልባት እንደ ቀላል ሊታይ ይችላል። ምናልባት አንዳንድ ነገር ላይ ሲሰማራ ሰው በስራ ቢዚ ሲሆን ከዛ በኋላ ምናልባት ትርፍ ጊዜ ሲያገኝ ለምንድነው የምትቀመጠው? ለምንድነው እንደዚህ አይነት ቦታ የምትገኘው ለምንድን ነው ይሄንን ነገር የምትመለከተው ሲባል እኔ ጊዜ ለማቃጠል ነው ይላል። ይሄ ውድ ነገር ነው ማለት ነው። ይሄ በጣም መጥፎ ነገር ነው። ልንጠነቀቀው የሚገባ ነገር ነው። ጊዜ በጣም ውድ ነው። ብዙ አባባሎች አሉ። ነገር ግን ከዛ ሁላ ውድ ነው ያ ጊዜ ማለት ነው። እንደ ቀላል የሚታይ የሚመለከቱት ነገር አይደለም። ስለዚህ ይሄ ጊዜ እንደ ቀላል የተመለከቱት የሰው ልጆች ከሳራ ውስጥ ናቸው ይላል አላህ ስብሀነሁ ወተዓላ إلا إلى الله سبحانه وتعالى ما لسونا من أجرنا أردت نجرات وتشن يا سو إنجيلال يسول جوش كله كسا خسارة وستناش أو أردت نجرات وتشن يته يا زينجي وإذا مو بزي أنا أردت باريات وتش وست يجب بس وإنجي الناس هم من دناش أو العلم أو كاتنو كذا والعمل استكبرنا وسرعنا كذا أبوها الدعوة إلى الله ودع الله سبحانه وتعالى مت متأرتنا كذا أردتنا والصبر الزالي <سؤال> <سؤال> متهاجز تجست ما هو لينورو يقبل <سؤال> يميله أردت أن إن شاء الله بميك أتلو دعمو يكررون بزرزر يمن الملكة هنا ليسوراون تن الثاني الله سبحانه وتعالى سمتو كم يتكامو سو وإلى لقاء آخر هذا والله أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته